ትናንት አረፋፈዱ ላይ ጀርመን ባቫሪያ ግዛት በሚገኘው ኤልማው ጥንታዊ ቤተ መንግስት ውስጥ ጉባኤያቸውን የጀመሩት ሰባቱ በኢንዱስትሪ የበለጸጉት ሀገራት መሪዎች ዛሬ በሁለተኛው ቀን ጉባኤያቸው ከአፍሪቃ የኢትዮጵያውን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን የጨምሮ አምስት መሪዎችን ጋብዘዋል። የቡድን ሰባት የወቅቱ ሊቀመንበር የጀርመኗ መራሄተ መንግስት አንጌላ ሜርክል የኢትዮጵያን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን በዚህ ጉባኤ መጋበዛቸው እጅግ ያሳዝናል ያለው የኢትዮጵያ መንግስት ተቃዋሚ ሰማያዊ ፓርቲ ለመራሄተ መንግስቷ ግልጽ ደብዳቤን ጽፏል። የሰማያዊ ፓርቲ ሊቀመንበር ኢንጂኒየር ይልቃል ጌትነት እንደሚሉት ግብዣው በኢትዮጵያ ያለውን ሁኔታ ግምት ውስጥ ያላስገባ ነው። ያው እንግዲህ እንደሚታወቀው አምስተኛ አገር አቀፍ ምርጫ ተካሂዷል። በዚህ ምርጫ ውስጥ ግን ለሀያ አራት አመት ስልጣን ላይ የቆየው ፓርቲ እና የዛም ሊቀመንበር የሆኑት አሁን ሀገሪቷንም በጠቅላይ ሚኒስትርነት የሚመሩት ሰው ከአፍሪካ መሪዎች በተለየ ሁኔታ ለሰባቱ የበለፀጉ ሀገራት ስብሰባ ተጋብዘዋል እና ይህንን ደግሞ የሚያዘጋጀው ሀገር እና ስብሰባው የሚካሄደው ጀርመን ሀገር ስለሆነ ለጀርመን መራሄ መንግስት ይሄ ነገር በኢትዮጵያ ያለውን ሁኔታ ግምት ውስጥ ያላስገባና ድምጽ የሌላቸውን ሰዎች ሁሉ የታፈኑትን፣ የታሰሩትን የዘነጋ ነገር በመሆኑ ኢትዮጵያ ጋራ ጋር ያላቸው መልካም ግንኙነት በጥሩ ምና የሆነ ይሄ የንግድ ግንኙነት ግን የሰብአዊ መብትና የዲሞክራሲ መብትን ግምት ውስጥ ያስገባ ሆኖ እነዚህን መሰረታዊ የሰው ልጅ መብቶችን የማስጠበቁን ነገር ግምት ውስጥ እንዲያስገቡና በዛ ደረጃ እንዲዘዩ ለማድረግ ነው። በሀገሪቱ ነጻና ትክክለኛ ምርጫ አልተካሄደም። ለሀያ አራት አመታት ስልጣን ላይ የሚገኘው መንግስት አሁንም በርካቶችን በእስር በመያዙ ለከፍተኛ ባለስልጣናቱ በዚህ ደብዳቤ ጥያቄያችንን አቅርበናል ያሉት የሰማያዊ ፓርቲ ሊቀመንበር በመቀጠል እኛ እንግዲህ ስንጠይቅ የተባበሩት መንግስታትም ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይት በሆነው ኢትዮጵያም ፈራሚ ሀገር ነች። በዛ ሁኔታ ግን አሁን በኢትዮጵያ ያለው ነገር ገዢ ፓርቲ መቶ ፐርሰንት አሸንፏል። ነገር ግን የሃይማኖት መብት የጠየቁ ሰዎች እስር ቤት ናቸው። በፖለቲካ አመለካከታቸው እስር ቤት የገቧሉ። እንደዚሁም ነጻ ጋዜጦች ተዘግተዋል፣ ተሰደዋል፣ ታስረዋል። እና ይሄ ይሄ ሁሉ የሰብአዊ መብት እና የዲሞክራሲ መብት ረገጣ እንዲቆምና እስረኞቹ በአስቸኳይ እንዲፈቱ በተደጋጋሚም በፖለቲካ ምህዳሩ ላይ ያለው መጥበብና በፖለቲካ ኃይሎች ላይ የሚደርሰው መቃቁሞ ሰልፎችን የማገድ እንደዚሁም ደግሞ የመከልከል ለሰልፍ የወጡ ሰዎችን የማሰርና የመደብደብ ነገር እንዲቆም እንዲሁም ደግሞ አፋኝ አፋኝ አዋጆች ከዘጠና ሰባት በኋላ የመንግስት በስልጣን ላይ ለመቆየት አወጥቷል። የጸረ ሽብር አዋጁ፣ በዚህ በሲቪክ ማህበራት ላይ የወጣው አዋጅ፣ በሚዲያ ላይ የወጣው አዋጅ በአጠቃላይ በኢትዮጵያ የዲሞክራሲ ግንባታን የሚያግቱ ስለሆነ እነዚህ እነዚህ ህጎች እንደገና እንዲታዩና ፈታ ብለው የሁሉንም መብቶች ያከበረ ሁኔታ ሁኔታ በሚመስል እና ጀርመንም ሆነ እነዚህ የበለጸጉ ሀገራት ባላቸው የፖለቲካ ግንኙነት እና የንግድ ግንኙነት የኢትዮጵያውያንም ጉዳይ በዚህ ደረጃ ትኩረት ሰጥተው እንዲወያዩበት ነው። ያው ደብዳቤው መድረሱንም አረጋግጠናል። በዚህ ደረጃ ነው የጻፈው። ሰማያዊ ፓርቲ ለጀርመኑ መራሄተ መንግስት ከላከው ደብዳቤ መልስ ይገኛል ብሎ ይጠብቅ ይሆን? የፓርቲው ሊቀመንበር ኢንጂኒየር ይልቃል ጌትነት፣ ያ እንግዲህ በእነሱ በኩል ያለ ነገር ነው። አሁን እውነት ለመናገር የኢህአዴግ መንግስት መሸፋፈን በማይችልበት ደረጃ ልክ እንደ ቻይናው ናሽናል ኮንግረስ እንዲሁም ደግሞ እንደ ቀድሞ ኢራቁ ሳዳም ሁሴን መቶ ፐርሰንት እያሸነፈ የለየለት አምባገነን ወደ መሆን ወጥተዋል። ስለዚህ ድሮ እንደሚሉት እድገት ቢያሳይም እና ልማት ቢያመጣም ዲሞክራሲያውን በሂደት ይመጣል የሚሉትን ነገር ማስመሰል በማይችልበት ሁኔታ ስለተጋለጠ ከዚህ በኋላ ለራሳቸው ግብር ከፋይም መልስ የሚሰጡት ነገር ስለሚያጡ ወይም ደግሞ አገሮቻችን የተመሰረቱበት እሴቶችና መርሆች ናቸው የሚሏቸውን ነገሮች ሁሉ በአደባባይ እንደደፈጠጡ ስለሚታይባቸው ከዚህ በኋላ ኢህአዴግን በአደባባይ የሚያሞካሹበት ነገር እንደሚቀርና ይህንንም ነገር እንደሚያስተላልፉ ተስፋ እናደርጋለን። ያም ሆነ ይህ ግን የዓለም አቀፍና የዲፕሎማሲ ትግል አንዱ ክንፍ ቢሆንም ኢትዮጵያውያን ግን የዲሞክራሲ ግንባታውና ከአገዛዝ ወደ ዲሞክራሲ የሚሄድ ስራችን የራሳችን መሆኑን እንገነዘባለን። ግን ኢትዮጵያም ከዓለም ተነጥላ የማትኖር ሀገር እንደመሆኗ ሌሎች ጋር ባላት ግንኙነት ሁሉ ግን የኢትዮጵያውያንን መብትና የዲሞክራሲ እድገታችንን ግምት ውስጥ እንዲያስገባለን ስለምንፈልግም ጭምር ነው።